ዲሞክራሲ በተግባር ዛሬ ይዘው የቀረበው ሰለሞን ክፍል ያዘጋጁ የሁለተኛና የመጨረሻውን ክፍል ነው። ባለፈው ሳምንት ከአርበኞች ግንባር ሰባት ሊቀመንበር ዶክተር ብርሃኑ ነጋ ጋራ የጀመረውን ውይይት ማለት ነው። ዶክተር ብርሃኑ ነጋ በዛሬ ቆይታቸው ምክትላቸው የነበሩት አቶ ሞላ አስገዶም ከድተው ወደ ኢትዮጵያ በመግባታቸው በእንቅስቃሴው ላይ የደረሰ ጉዳት እንደሌለ ይናገራሉ። ድርጅታቸው ከኤርትራ መንግስት ተጠግቷል በሚል ከኢትዮጵያ ሕዝብ የሚያስፈልገውን ድጋፍ ተነፍጓል ለሚሉ ወገኖችም መልሳላቸው። ዶክተር ብርሃኑ ዶክተር ብርሃኑ ነጋን ያወያየው እንዳልኩት የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነው። ይቀጥላል። አርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ አሁን በትክክል ምን እየሰራ ነው? አንዳንድ እንቅስቃሴዎቹን ሊገልጹልን ይችላሉ? አርበኞች ግንቦት ሰባት አንድ አይነት እንቅስቃሴ ብቻ ነው የሚያደርገው። የተለያዩ እንቅስቃሴዎች ነው የሚያደርገው። እንዳልኩት፣ አንዱ እንቅስቃሴያችን ይህ ስርዓት የቆመበትን የወታደራዊና የደህንነት ተቋማት መቋቋምና ማፍረስ መታገል ነው። በሱ መልክ የምናደርጋቸው እንቅስቃሴዎች አሉ። ሰለሞን፣ እንደምትገምተው ይህንን በሬዲዮ በዝርዝር ልናወራው አንችልም። ከዛ በላይ ልልህ አንችልም። ከዛ ባሻገር ግን በዛ በኩል የምናደርጋቸው እንቅስቃሴዎች አሉ። ይህ ምንም በደንብ ልቤን ወልቼ የምናገረው ነው። የወያኔ የደህንነትና የመከላከያ ተቋም ወያኔ እንድናምን እንደሚፈልገው ምንም የማይበግርና የማይሸነፍ ሳይሆን በምድር ላይም መደም እንዳየ ነው በደንብ የተጠናከረ እና የተቀናጀ ሊያፈርሰው የሚችል እና በውስጡም ያለው የዚህ ተቋም አባላት በተለይ በከፍተኛ ደረጃ ካሉት ውጪ በታች ያሉት ፌዴራዊ ኢትዮጵያዊ ጋር አብረው ይህንን ስርዓት በመጣን ለሚፈጠር ዴሞክራሲያዊ ስርዓት ተጠቃሚዎች ስለሚሆኑ ያን ያክል እስከ መጨረሻው ድረስ ይታገሉለታል ተብሎ የሚታመን አይደለም። ስለዚህ በዛ በኩል የምናደርገውን የማፈራረስ ስራ እንቀጥላለን። ከዛ ባሻገር ግን ቅድም እንዳልኩ በህዝባዊ ምትኝነት በሁሉም የሀገሪቱ ክፍል እናደራጃለን፣ እናታግላለን። በኢኮኖሚ ዙሪያ የሚደረጉ ማዕቀቦች እና እንቅስቃሴዎች እናደረጋለን። በዲፕሎማሲያዊ ዘርፍ ባለፈው ጊዜ አውሮፓም እጅ እንዳደረግኩት አሁንም እንደማደርገው ይህን ስርዓት ካቆሙት ምሰሶዎች አንዱ በውጭ ሀገሮች የሚያገኘው እርዳታ እንደመሆኑ መጠን እሱን እርዳታ ስለገንዘብ ብቻ ሳይሆን የዲፕሎማሲ እና የፖለቲካ ድጋፍም እንደ መሆኑ እሱንም መሸርሸር አሁን እያየን እንዳለ ነው። እሱንም መሸርሸርና አዳከም አንዱ የትግላችን አካል ነው። በእነኚህ ሁሉ ዘርፎች ነው የምንንቀሳቀሰው። ወደ ኋላ ሉሰዶ በኤርትራ የሚገኙ አራት በትጥቅ ትግል የተሰማሩ ንቅናቄዎች ባለፈው ዓመት ጳጉሜን አንድ የጋራ ንቅናቄ መስርተዋል። በወቅቱ በምክትል ሊቀመንበርነት ተመርጦ የነበሩት አቶ ሞላ አስገዶም ወደ ኢትዮጵያ የተወሰኑ ተዋጊዎችን ይዞ መግባታቸው አይዘነጋም። ስለዚያ ሁኔታ ዛሬ ሊነግሩን የሚችሉት ካለ እርግጥ በወቅቱ ዘግበናል። አሁን አዲስ ነገር ካለ ብዬ ነው። አዲሱ ነገር በዛ ዙሪያ የምናደርጋቸው ስራዎች አልቆሙም፣ እየቀጠልን ነው። የሞላ መክዳት በአብዛኛው ከራሱ ችግሮች ጋር የተያያዙ ነገሮች እንደሆኑ ድርጅቱም በሰፊ የገለጸው ነገር ነው። ሶ ድርጅቱ በውስጡ ያለውን ሁኔታ መምሮ በጣም በተጠናከረ ሁኔታ ስራዎችን እየሰራ ነው ከኛም ጋር ከዚህ በፊት የጀመርነውን የጋራ ስራ በመቀጠል ዙሪያ ሰፋ ያሉ ውይይቶች እያደረግን ነው። ይሄ የሚቀር አይደለም። ሰለሞን፣ አንድ ነገር ግልጽ መሆን ያለበት ማን ከዳ ማን ጠፋ ሳይሆን የኢትዮጵያ ታጋዮች አብረው በጋራ መታገል እንዳለባቸው ከአሁን በኋላ ለጥያቄ ውስጥም የሚገባ አይደለም። ይሄ ያለው በምን መልክ ይህን ነገር በደንብ ውጤት በሚያመጣ መልክ እናደርገዋለን የሚል ነው እሱን እያደረግን ነው። እነኝን ውጤቶች ደግሞ በቅርብ ጊዜ የምናይ ይመስለኛል። ከመሆናቸው በፊት ከማውራት መጠበቅ ነው ይሻላል። ግን የአቶ ሞላ እና የሌሎች ለመንግስት እጅ መስጠት ትግላችሁን ምን ያህል ጎልቶታል? እኔ አጠናክሮታል ነው ምለው፣ አጠናክሮታል ነው ምለው። ለምንድን ነው እንደዚህ ይሄን ትግል በሚመለከት የዚህን ትግል ውጤትና መዳረሻ በሚመለከት ግልጽ የጠራና የማይነቃነቅ አቋም የሌላቸው ሰዎች ካሁኑ እየተንጠባጠቡ ቢወድቁ ጥሩ ነው ለትግሉ ብዬ አስባለሁ። የበለጠ የጠራ ግልጽ የሆነ ምንም ውዥንብር የሌለው መስመር እየያዘ ሲሄድ በኋላም ለምንፈጥረው ስርዓት በኋላም እንዲኖር ለምንፈለገው የተረጋጋ ህብረተሰብ ጥሩ ነው ብዬ አስባለሁ። በትግሉ በጣም ከፍተኛ ሙቀት ውስጥ ባለበት ሁኔታ ከሚሆን አሁን በዚህ ዝግጅትና ይሄን እንቅስቃሴ በመጀመር ላይ እያለን እንዲህ አይነት ግልጽ አቋም የሌላቸውና ይሄ ትግል ምን እንደሆነ በደንብ ያልተረዱ ኃይሎች ሜዳውን እየለቀቁ የበለጠ የጠራ ግንዛቤ ያላቸው ሰዎች እየተቀላቀሉ ደግሞ የሆነ ያለው እሱ ነው። በጣም በሚገርም ደረጃ በጣም አዳዲስ፣ በጣም ከዚህ በፊት የሌሉ አይነት ያልነበሩ አይነት የማህበረሰቡ ልሂቃን እና ሪሊ በእውቀትም፣ በምንም የዳበሩ ኢትዮጵያውያን ትግሉን እየተቀላቀሉ ያለበት በጣም ግልጽ መስመር እየያዘ ያለበት ሁኔታ ነው ያለው ትግሉና ከእነኛ አንጻር ሳየው እሰየው ነው። አሁን መሆኑ ጥሩ ነው፣ እየጠራ መሄዱ ጥሩ ነው የሚል እምነት አለኝ። ይሄ ማለት ምንም አንድ ርምጃም አይጎትትህም ማለት አይደለም። ምናልባት በተወሰኑ ጊዜዎች ወደ ኋላ ሊያቆይህ ይችል ይሆናል። ታስብ በምትችለው ፍጥነት አልሄድክ ይሆናል። በዛ ምክንያት በት ግን ጥራትን በማግኘትና የበለጠ ተጠናክሮና በእውነት ወደ ውጤት ሊያደርስ በሚችል መልክ እንዲሄድ እያደረገው ነው ብዬ ነው እና ለበጎ ነው ነው ብለው በመጨረሻም ዶክተር ብርሃኑ ድርጅቶ ከኤርትራ መንግስት ጋር በመጠጋቱ ከኢትዮጵያ ህዝብ የሚያስፈልጋችሁን ድጋፍ ይነፍጋችኋል ለሚሉ ሰዎችም ሆነ ድርጅቶች ምንመልሳለሁት አንድ ግልጽ ያልሆነ ነገር አለ። በደንብ ግልጽ ቢሆን ጥሩ የሚመስለኛል። በሚመለከት በመጀመሪያ እኛም ድርጅት ሆነ ሌሎች ትግል እያደረጉ ያሉት ኢትዮጵያ ውስጥ ነው፣ ኤርትራ ውስጥ አይደለም። ትግላችን ከኢትዮጵያ መንግስት ጋር ነው፣ ከኤርትራ መንግስት ጋር አይደለም። ኤርፎር ይሄ የትግል ሜዳ ኢትዮጵያ ውስጥ ነው፣ ኤርትራ ውስጥ አይደለም። በኤርትራ በኩል እንዲህ አይነት ትግል በሚካሄድ ጊዜ የተወሰነ የደጀን ቦታ መኖሩ ለእንቅስቃሴም፣ ለሕክምናም ለምን ያስፈልግ ይሆናል? ትግሉ ያለው ኢትዮጵያ ውስጥ ነው። ይሄ በጣም ግልጽ ሊሆን ይገባል። አንዳንድ ጊዜ እንደውም በዘገባ ኤርትራ ያሉ ታሪያዎች ናም ሲባል ይገርመኛል። ምክንያቱም ትግሉን እያካሄድ ያለው ሌላ ቢቀር አርበኞች ግንቦት ሰባትን በሚመለከት ልነግርህ እችላለሁ። ትግራችን ያለው ኢትዮጵያ ውስጥ ነው። ኢትዮጵያ ውስጥ ነው እየታገልን ያለነው ኤርትራ ውስጥ በደጀን ደረጃ አንዳንድ የህክምና የምናምን ነገሮች ሊኖሩን ይችላሉ። በሱ በጣም በጣም ትንሽ ነው ሀገር ውስጥ ከምናደርገው ትግል አንጻር ናው። ከዛ ባሻገር ግን እንዲህ አይነት ትግል ስታደርግ ቅድም ላልኮ አይነት የደጀን ስራዎች የሚያግዝ ሀገር መኖር ለትግሉ በጣም ጠቃሚ ነው። ያ ሀገር ምን አይነት ነው የሚል ጥያቄ አይደለም። ስለዛ ሀገር ምንነት አይደለም እናወራው ያ ሀገር ያንን የደጀን ድጋፍ ለማድረግ እስከፈቀደልህ ድረስ እስካደረገልህ ድረስ ለትግሉ በጣም ጠቃሚ መሆኑ ላይ ምንም ውዥንብር ሊኖረን አይገባም። ናው ከዛ ባሻገር ግን እኔ ራሴ የተወሰነ ለመውጫና ለመግቢያ በኤርትራ በኩል ልሄድኩባቸው ጊዜ የኤርትራን ህዝብ እኔ ለመጀመሪያ ጊዜ በቅርብ ለማየት ችያ። ያለው የኤርትራ ህዝብና የኢትዮጵያን ህዝብ በባህል፣ በማንነት በመሰረታዊ መልኩ ለመለየት በፍጹም በፍጹም የሚቻል አይደለም። ሱዳን ወይንም ኬንያ ሊረዳኝ ከሚችለው በላይ በቅርበት በማንነት ኤርትራውያን ይቀርቡኛል ይሄንን ደግሞ ከኤርትራ ህዝብ አይቼዋለሁ ስለዚህ ኢትዮጵያውያን ሊረዱ የሚገባው ይሄ ትግል የኛ ትግል ነው የኤርትራውያን ትግል አይደለም ይሄ የእኛ ትግል ነው ይህን ትግል ከዳር ማድረስ የእኛ ስራ ነው ይሄን ትግል ደግሞ ከዳር የምናደርሰው ከኢትዮጵያ ህዝብ ጋር ሆነን በመታገል የኤርትራ ህዝብ እና የኤርትራ መንግስት እንዲህ አይነት ጨካኝ ከሆነ ስርዓት ጋር ለምናደርገው ትግል ቢያንስ የደጀን ድጋፍ በመስጠቱ በጣም በጣም ትልቅ ባለውለታችን ነው ብዬ ነው አስበው የኤርትራ ህዝብ እና በዚህ ላይ ፍርሃት ያላቸው ሰዎች ከኛ በኩል ማወቅ ያለባቸው ፍርሃቱ ያለው የኢትዮጵያና የኤርትራን የወደፊት ግንኙነት ምን እንደሆነ ይሄ ነገር ይወስነዋል በሚል ከሆነ በሱ ላይ ምንም ፍርሃት አይኖራችሁ ነው የምንለው። ምክንያቱም ይሄንን ጉዳይ መወሰን የሚችል አንድ አካል ብቻ ነው፣ ይሄም በኢትዮጵያ ህዝብ የተመረጠ ዴሞክራሲያዊ መንግስት ብቻ ነው። እኛ በኢትዮጵያና በኤርትራ ግንኙነት ላይ የመወሰን ምንም መብት የለንም። እኛ እንዲህ አይነት ትዕቢት የለንም። ይሄን መወሰን የሚችለው አንድ አካል ብቻ ነው። ያ ደግሞ በኢትዮጵያ ህዝብ የተመረጠ የኢትዮጵያ ህዝብ ውክልና ያለው ዴሞክራሲያዊ ስርዓት ሲኖር ብቻ ነው። ያ እስከሆነ ድረስ ምንም የሚያስፈራና የሚያስጨንቅ ጉዳይ ሊኖር አይገባም ነው። ዶክተር ብርሃኑ ነጋ የአርበኞች ግንቦት ሰባት የአንድነትና ዲሞክራሲ እንቅስቃሴ ሊቀመንበር፣ ለጊዜው በጣም አመሰግናለሁ። በጣም አመሰግናለሁ ሰለሞን።